ማህበራዊ መራራቅ፣ የእጅ ንጽህናን መጠበቅ ባህልና ጤናን ከመጠበቅ ጋር በአንድ ሙዚቃ ውስጥ ስንግ ብለው ገብተዋል። ሚሚ ሙሉቀንና ትንሣኤ ጎበና በላንጋኖ ሪከርድስ በሳምንቱ መገባደጃ ላይ ለህዝብ ያቀረቡት ሙዚቃ ተወዳጅነትን አትርፏል። ድምፃዊት ሚሚ ይህን ሙዚቃ እንዴት እንደሰሩት እንዲያጫውታኛለች።

ጥምና የዜማ ባለሙያው አለማየሁ ደመቀ ወይም አሌክስ ጥበብ ከማዝናናት ባለፈ ሀገራዊና ወገናዊ ፋይዳ ላላቸው አላማዎች የምትጠቅም መሆኗን ጠቅሶ፣ ይህ ወቅት ደግሞ የጥበብ ወገኖች በሙሉ ሊረባረቡ የሚገባበት ወቅት ነው ይላል። የጀመረው እንግዲህ እዚህ ማንጋሎ ሪከርዶች የአበጋዝ ስቱዲዮ ውስጥ ከአበጋዝ ጋር በመሆን ነው እና ብዙ ጊዜ ያው እንደዚህ አይነት ዓለምን ያሸበረ ሀገርን ደግሞ ብዙ ነገር የሚያደርግ ነገር ሲመጣ የአርቲስቱ አስተዋጽኦ ቅድሚያ መሆን መቻል አለበት። ምክንያቱም ጥበብ ትልቁ ነገሯ ከማዝናናትም አልፎ ብዙ ነገሮችን የምናስተምርበት በአጭሩ ከብዙ ገጽ ከመጽሐፍ በጥበብ መልኩ በትንሽ ደቂቃዎች ውስጥ ብዙ ነገር ማስተላለፍ የሚቻልበት ስለሆነ ተነሳን ከአበጋዝ ጋር እና ሁሉ ነገር ደግሞ በፍጥነት መሆን ነበረበት። ከቀናት ጋር ነበር ጦርነታችን እዛ ላይ ሙዚቃውን መጀመሪያ ጀመር ነው ዜማውን አነጠፍን ግጥምን እየሰራን አንድ ለልጅ በዚህ ሁኔታ ያለፈ። በነጋታው እንግዲህ እነ ማንም ማሰራ የሚለው ደግሞ ከኛ ጋር አብረው የሚሰሩ የባህል መሳሪያ ተጫዋቾችን ከዚህ በፊትም ከኛ ጋር ከስቱዲዮችን ጋር አብረው የሚሰሩትን ልጆች ወዲያውኑ ደዋወልን። እነሱም እንደዛው ፈጣን ምላሻቸውን የሰጡን እነ እድሪስ ማሰንኮ በጣም እንግዲህ በሀገረሰብ ሙዚቃ ላይ በደንብ የሚታወቅ ነው። ታሲካ ክራር፣ ዋሽንትን በዚህ ሰባሰበን፣ እንዲሁም ድንቻኖችንም እንደዛው ወዲያው ትንሣኤ ጉባኤ እና የሚሙሉ ቀን እንደለመጡ የቪዲዮም ሰዎች እንደዚሁ ቤተሰቦች ናቸው። ሌላ ቦታ የቪዲዮ ፕሮዳክሽን ያላቸው ስራዎች ነበሯቸው። እነሱ ጋር ስንደውል ወዲያውኑ ምላሽ የሰጡን እንግዲህ በሁለተኛው እና በሦስተኛው ቀን አጠቃላይ የሙዚቃውን ቀረፃ እንደዚህ ቪዲዮ ውስጠኛ ጋር ደግሞ አንድ ላይ ውሎ በማደር እሱን ነገር ደረስን። እና በሶስት ቀን ምናምን ጊዜ ውስጥ ነው እንግዲህ አጠቃላይ ነገር ተጠናቆ ወደ ሰው እንዲደርስ ያደረግነው። ያሉ አስፈፊነት እና የሚያስፈልገው ጥንቃቄ ደግሞ ከዚህ በላይ ከለፋ ነው በላይ ብዙ ቢያለፋ ንገርም አደለም። ገና ብዙ ነገሮች ይቀሩናል። በየስቱዲዮ ነገሮች እየተሰሩ ነው እንደዚህ ነገር አለማየው ሰዎች ማንኛውም አይነት መልእክት ከራሳቸው ቋንቋና ባህል ጋር ሲዋደድ ለስነልቦናቸው ስለሚቀርብ የተሻለ ይረዱታል፣ ሲል ይህ ሙዚቃ ሊወደድ የቻለበት ምክንያት ያስረዳል። እንደ ኢትዮጵያነትን በሀገር ስ በጣም ለባህል ቅርቦች ነን። አሁን ደግሞ አንዳንድ ነገሮች ደግሞ እዚህ አንድ እሴት የምንቆጥረው ባህል ላይ የመጣ

ጎገቡን ማቀፈ ብሎ የሚገልጽበት ሰላምታ። ስለዚህ አዲስ ባህል ፈጥረሽ በአንድ ጊዜ ሰው ውስጥ የምታደረጉ ሲሆን እሱኛውን እንደ ሰላምታ እግረ መንገድ እጅ መንሳት የሚለው ቃል ውስጥ ደግሞ እጅን መከልከል አለመጨበጥ የሚለውም አብሮ ስላለ ከእነዚህ ነገሮች ላይ ወደ ባህላችን መልሰልችታችን እንድናዞር አድርጎናል። ይህንን ስናደርግ የግድ ደግሞ ሙዚቃውም ደግሞ ያ የባህልን ስሜት የያዘው ሙዚቃ መሆን መቻል አለበት። ባህላችን ውስጥ ያለውን አንድ ሴት ግዳሚ እያስታወስ ነው ስለሆነ የእኛውን ስራ በዚህ መልኩም በመግለጫችን ዘፈኑ የማማሩ ብቻ ወይም ደግሞ ለዚህ ዓላማ የሆነ ነገር በፍጥነት ማድረጋችን ብቻ አይደለም። አሁን ሰው ጋር እየሰማዎት ያለት የሚደወልልንም በሶሻል ሚዲያም ላይ አስት የሚጻፈው ምናምሳይ ከውበቱ ጋር ከምናምን ጋር ብቻ ሳይሆን ራሱ የኢትዮጵያነት ስሜት የማምጣቱን ጉዳይ አንዱ ሰው ለዛ ስራ ክብሮት እንዲሰጠው ይበልጥ እንዲነጋገርበት መልእክቱም ደግሞ ቁጥር በባለ በአምስት ደቂቃ በሚያሞላ ጊዜ ውስጥ ጥሩ መልእክትን ተሸክሞ ለህዝቡ በፍጥነትም ስለደረሰ ብዙ ሰዎች ሼር እያደረጉት ነው። ድምፃዊ ትንሣኤ ጎበናም በዚህ ወረርሽኝ ቆዝሜ በተቀመጥኩበት ሰዓት ይህን ትልቅ ትርጉም ያለው አገራዊ ስራ እንድሰራ ስጠራ በጣም ደስተኛ ነበርኩ ብሎ የሙዚቃው የመወደድ ምክንያት ደግሞ ሁሉም ሰው በፍቅርና በቅንነት ስለሰራው ነው ይላል። አሌክስም አበጋዝም እኔ አሰቡ፣ ደወሉ፣ ጠሩኝ እና ስጠራ እንዴት ደስ እንዳለኝ ልነግርሽ አልችልም። ራሴ ቆዝሜ ቁጭ ብዬ ከዛ ሀሳብ ጋር ነበርኩ። ምክንያቱም የአለማችንም ብሎም ሀገራችን በጣም የሚያሰጋ ነገር ነው እና እንደ አንድ ባለሙያ ዝም ማለት የለብንም። ምክንያቱም በዜና ሲነገር በዜና ሲወራ ፍርሀት ነው ወይም ደግሞ ብዙ ሰው መረዳት በዜማ ሲሆን ግን ይገባል። እንዳየሽ ደግሞ በጣም የተባረኩት ልጆች ናቸው በሙሉ እዛ ግሩፕ ላይ የሰሩት ልጆች በሙሉ። ይገርምሻል። ሲሰራ እርግጠኛ ነኝ ይሁን ሰዓቶች አልፈጀንም። በጣም ደስ የሚል ነበረ። መልዕክቱን ለማስተላለፍ የተሰጠው ዜማ ልጁንም አዋቂውንም የሚያስተምር ዜማ ነበረ። ሲጠሩንና ሲመጣ ሀሳቡ ራሱ ሲገናኝ መልእክቱ የሚያስተላልፈው እውነት ኢትዮጵያዊነት ነው። በኢትዮጵያዊ ነው ውበት የሰጠው ነገር የሁሉም ሰው በጥልቦና የመምጣት እና ደስ የሚል ነገር ነው የተሰማኝ። የሙዚቃ ባለሙያዎቹ በጋራም ሆነ በተናጥል ይህ ወረርሽኝ እስኪያልፍ ድረስ ህብረተሰቡን በማዝናናት ለማስተማር ስራቸውን እንደሚቀጥሉ የገለጹ ሲሆን የግጥምና የዜማ ባለሙያው አለማየሁ ደመቀም ማናችንም በዚህ ወቅት ብቻችንን ስለማንድን የእጃችንን ንጽህና እየጠበቅንና እየተጋገዝን ይህንን ወቅት እንለፈው ሲል ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ